የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹአል ቻናል 57 ዲግሪ ስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ዝግጅታችን አሁን ጀመረ።

በትግራይ ክልል አንድ ወረዳ በነዋሪዎችና በጸጥታ ኃይሎች መካከል በተፈጠረ ግጭት 17 ሰዎች መጎዳታቸውን ጊዜያዊ አስተዳደሩ አስታወቀ። እንዲሁም በአሜሪካ የጨመረ የመጣውን የዋጋ ግሽበት የተካተሉት እንደሚገኙ ኢኮኖሚስቶች አስታወቁ። የሚሉትና ሌሎች ዘገባዎችን በምሽቱ አካተን ወደ እናንተ መጥተናል።

ሐሙስ የካቲት 13 2017 ዓ ም ሰላም ጤና ይስትልን አድማጮቻችንና ተመልካቾቻችን የምሽቱ የአሜሪካ ድምፅ ዝግጅታችን ጀምሯል አስመሟየ ነው እያስተናገድኳችሁ ለግማሽ ሰዓት ያክል ከእናንተ ጋር ቆይታ የማደርግን የሚሆነው የዓለም ዜናዎቹን ከዚሁ አሉላ ከበደ ለማቅረብ ከኔ ጋር ይገኛል እንዲሁም የስቱዲዮ ቅንብሩን ነው የሚመራልን ኤልያስ አስማረ ነው የፕሮግራሙ ዋና አዘጋጅ ጽዮን ግርማናት እስከ ፕሮግራማችን ፍጻሜ ድረስ አብራችን ትቆዩ እንጋብዛለን አሁን ቀጥታ የምናልፈው ወደ አለም ዜናዎች ነው አሉላ ይጠብቃቸዋል።

ሰላም ጤና አስጥልኝ እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበድ ነኝ። በቅድሚያም ርዕሶቹን ትራምፕ አንዳንድ ስደተኞች ከፌዴራል መንግስቱ የሚያገኙትን ጥቅማጥቅም ለማስቆም የታለመ ፕሬዚዳንታዊ ትእዛዝ ፈረሙ። ሐማስ የአራት ታጋቾችን አስከሬን ለእስራኤል አስረከበ። የዩናይት ስቴትስ እንደራሴዎች ምክር ቤት ሪፐብሊካን ከትምህርት

ከትራምፕ በተቃረነ ለድንበር ጉዳይ የታለመ በጀት ለማጽደቅ ማሰባቸው ተነገረ። የሚሉት ይገኙበታል። ወደ ዝርዝሩ እንዝለቅ።

ትራምፕ አንዳንድ ስደተኞች ከፌዴራል መንግስቱ የሚያገኙትን ጥቅማ ጥቅም ለማስቆም የታለመ ፕሬዚዳንታዊ ትእዛዝ ፈርመዋል። ፕሬዚዳንት ዶናልድ ትራምፕ በህገ ወጥ መንገድ ወደ ዩናይት ስቴትስ ለገቡ ስደተኞች የፌዴራል መንግስቱ የሚሰጠውን ድጋፍ ለማስቆም የታለመ ፕሬዚዳንታዊ ትእዛዝ መፈረማቸውን ዋይት ሀውስ አስታውቋል። ይህም ፕሬዚዳንቱ በአገሪቱ የኢሚግሬሽን ጉዳይ ላይ ከወሰዷቸው ጥብቅ እርምጃዎች ውስጥ አንዱ ነው ተብሏል።

ዋይት ሀውስን ጨምሮ እንዳመለከተው ትእዛዙ በግብር ከፋ አሜሪካውያን ወጪ የሚረዱ ማናቸውም እርዳታዎች ለህገወጥ የውጭ ዜጎች የሚሰጡ ጥቅማጥቅሞችን ለማስቆም የታለመ ነው ተብሏል። ይሁን እንጂ ውሳኔዎቹ የትኞቹን ጥቅማ ጥቅሞች ኢላማ እንዳደረጉ መግለጫው ግልጽ አላደረገም።

በአሁን በስራ ላይ ባሉት ህጎች በህገወጥ መንገድ ወደ ዩናይት ስቴትስ የገቡ የውጭ ዜጎች ከድንገተኛ ህክምና በስተቀር ለስደተኞች የሚሰጡትን ጥቅሞች አያገኙም። እንደ አውሮፓውያን የዘመን አቆጣጠር በ1982 የጸደቀው የዩናይት ስቴትስ ጠቅላይ ፍርድ ቤት ውሳኔ የወላጆቻቸው የኢሚግሬሽን ይዞታ ምንም ይሁን ምን ለልጆች በአጠቃላይ ከአንደኛ እስከ አስራ ሁለተኛ ክፍል ትምህርት የመከታተል መብት የሚያጎናጽፍ ነው።

ሐማስ አራት ታጋቾችን አስከሬን ለእስራኤል አስረክቧል። ሐማስ በዛሬው ዕለት ደቡባዊ ጋዛ ካን ዩኑስ ውስጥ ለእስራኤል ኃይሎች ያስረከባቸው አራት እስራኤላዊ ታጋቾችን አስከሬኖች የያዙ ሳጥኖች በቀይ መስቀል ተሽከርካሪዎች ተጭነው ወደ ቴል አቪቭ ተጓጉዘዋል። ባንዲራዎችና ጽሑፎች የሰፈሩባቸው ጨርቆች በታዩበት በዚህ መድረክ ሐማስ አስከሬኖቹን የተሸከሙትን አራት ጥቋቁር ሳጥኖች

ባስረከበበት በዚሁ ሥነ ሥርዓት በብዙ መቶዎች የተቆጠሩ ሰዎች መገኘታቸው ታውቋል። አንዳንዶች ካነገቧቸው የተለያዩ መልእክቶች ከሰፈሩባቸው ጨርቆች ውስጥ አንዱ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በጦር ወንጀለኝነት ይከሳል። የእስራኤል የአየር ጥቃት ለታጋቾቹ ሞት ምክንያት ሆኗል ሲልም ይወነጅላል።

ቀይ መስቀል አራቱን የሬሳ ሳጥኖች ለእስራኤል ጦር ሰራዊት ማስረከቡንና የሟቾቹን ማንነት ለማረጋገጥ አስክሬኖቹ ቴል አቪቭ ወደሚገኘው ብሔራዊ ልዩ የምርመራ ማዕከል መወሰዳቸውን የኔታንያሁ ጽህፈት ቤት አስታውቋል። የዩናይትድ ስቴትስ እንደራሴዎች ምክር ቤት ሪፐብሊካን

ከትራምፕ በተቃረነ ለድንበር ጉዳይ የታለመ በጀት ለማጽደቅ ማሰባቸው ተነገረ። ፕሬዚዳንት ዶናልድ ትራምፕ በዩናይት ስቴትስ እንደራሴዎች ምክር ቤት ሴኔት ያሉ ሪፐብሊካን አባላት በስደተኞች የኃይል ማመንጫ መሠረተ ልማቶችና መከላከያ ላይ ያተኮረውን በጀት ረቂቃቸውን ወደ ጎን ብለው ከተወካዮች ምክር ቤት የሚቀርበውን ሰፋ ያለ በጀት ሀሳብ እንዲቀበሉ ቢጠይቁም የዩናይት ስቴትስ እንደራሴዎች ምክር ቤት የሪፐብሊካን አባላት ግን በያዙት ሀሳብ እንደሚገፉ አስታውቀዋል። ትራምፕ

በተወካዮች ምክር ቤት የቀረበውንና በትሪሊየን ዶላር የሚቆጠር የታክስ እፎይታ ጭምር የሚሰጠውን ሰፋ ያለ የበጀት ሀሳብ እንደሚመርጡ ቢያስታውቁም በሴኔቱ የሚገኙት የሪፐብሊካን አባላት ግን በያዙት አቋም እንደሚገፉ በሴኔቱ አብዛኛውን መቀመጫ የያዘው የሪፐብሊካን ፓርቲ መሪ ጃንቱን አስታውቀዋል።

ታሊባን አፍጋኒስታንን ከዓለም አቀፉ የወንጀል ችሎት አባልነት አስወጣ። የአፍጋኒስታኑ ሃይማኖታዊ አክራሪ ቡድን ታሊባን በዛሬ ሁለት እንደ አውሮፓውያን ዘመን አቆጣጠር በ2003 አገሪቱን ያስተዳድር የነበረውን መንግስት የተቀበለውን የሄጉን ችሎት የምስረታ ስምምነት ተፈጻሚ ያደረገ ውሳኔ ህጋዊነት የለውም ሲል ነው ውድቅ ያደረገው። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።

በትግራይ ክልል ሳርቲ ወረዳ የአንድ ቀበሌ አስተዳዳሪ ማህተም በሀይል ነጥቋል የተባሉ የጸጥታ አባላት ወሰዱት በተባለ እርምጃ 17 ሰዎች መጎዳታቸውን የወረዳው አስተዳዳሪ ተናገሩ። የክልሉ ጊዜያዊ አስተዳደር ባወጣው መግለጫ የሰራዊቱ አባላት ጣልቃ መግባታቸውን ገልጾ እንዲህ ያለ ጣልቃ ገብነት ክልሉን ወደ ከባድ ቀውስ ያስገቧል ብሏል። በድርጊቱ ፈጻሚነት የተወቀሰውና አርሚ 26 ተብሎ የሚጠራው የክልሉ የጸጥታ መዋቅር አዛዥ ኮሎኔል ሀጎስ ገብረ የጸጥታ አባላቱ ወደ አካባቢ የገቡት በህዝብ ጥሪ መሆኑን ገልጸው በኗ

ሮች ላይ የተወሰደ እርምጃ የለም ብለዋል። ክሱ ሰራዊታችንን ስም ማጥፋት ነው ሲሉም ምላሽ ሰጥተዋል። ሙልጌታ ጽባ ተጨማሪ ያለው

በደቡባዊ ምስራቅ ትግራይ ዞን ሰሓርቲ ወረዳ አዲስ ዓለም በተባለ ቀበሌም ትላንት ረቦ የካቲት 12 ቀን 2017 ዓ ም በጸጥታ ኃይሎችና በአካባቢው ነዋሪዎች መካከል በተፈጠረ ግጭት 17 ሰዎች ላይ ጉዳት መድረሱን በጊዜያዊ አስተዳደሩ የወረዳው አስተዳዳሪ ተደርገው የተሸሙ አቶ አታክልት ግርማይ ለአሜሪካ ድምፅ ተናግረዋል። የጸጥታ ኃይሎች በሁሉም የወረዳው ቀበሌዎች በነ ዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሀት ቡድን በኃይል ስልጣን ለማስረከብ እየተንቀሳቀሱ ናቸው ሲሉ ከሰዋል።

በቃ አርኮ ትላንት በሁሉም ቀበሌዎች ማህተም አስረክቡ ሲሉ ነው የዋሉት። ህዝብ ይምረጥ አይምረጥ አያገባንም፣ የደብረ ጽዮን ቡድን ነው መምራት የሚገባው በማለት መጀመሪያ ሽምግልና ብለው ነው የጀመሩት። ቀጥለው ግን ምልሻዎች ናቸው ወደየቀበሌው የተሰማሩት። ይህን የመሩት ደግሞ የቀድሞ የወረዳው አመራሮች

ከሰራዊት አመራር ጋር በመሆን ነው። ጉዳዩ ለክልሉ ጊዜያዊ አስተዳደር እንዳሳወቁት የገለጹት አቶ ተክልቲ ትናንት ጉዳት ከደረሰባቸው አስራ ሰባት ሰዎች አንዱ በከባድ ስለቆሰለ ወደ መቀላ አይደር ሪፈራል ሆስፒታል መላኩ ገልጸዋል። አቶ ተክልቲ የጸጥታ አባላት በአንድ የፖለቲካ ፓርቲ ውስጥ ለአንድ ቡድን ወግ ነው ወደ ህዝብ መተኮስ ሳይሆን ሰላምና ጸጥታ መጠበቅ ነው የስራ ድርሻቸው ብለዋል። የትግራይ ክልል ጊዜያዊ አስተዳደር በጉዳዩ ላይ ባወጣው መግለጫ የጊዜያዊ አስተዳደር መዋቅር ለማፍረስ የሚንቀሳቀሱ የሰራዊት አመራሮች እየታዩ ናቸው ብሎ

ይህ አግባብነት የለውም ብሏል። ኃይል በመጠቀም የቀበሌ መዋቅር የማፍረስና በሰላማዊ ሰዎች ላይ እርምጃ መውሰድ በሰሓርቲ ወረዳ ታይቷል ያለው መግለጫው፣ ሁኔታው እንዲህ ከቀጠለ እንደ ህዝብ ወደማንወጣው ከባድ ቀውስ ያስገባናል በማለት አስታውቋል። ጊዜያዊ አስተዳደሩ ሂደቱ እንዲታረምም ጥሪ አቅርቧል። ትናንት ግጭት የተከሰተበትን የአዲስ ዓለም ቀበሌ አስተዳዳሪ አለቃ መለስ አሰግድ በነዋሪዎች ባለፈው ጥር ወር የቀበሌው አስተዳዳሪ ሆነው ተመርጠው ስራ እንደጀመሩ ተናግረዋል። ትናንት

የታጠቁ ሰዎች አርሚ 26 ተብሎ ከሚታወቅ የጸጥታ መዋቅር ወደ ቀበሌው መጥተው በኃይል ማህተም ተቀብለውኛል ሲሉ ገልጸዋል። ማህተም አስረክባሉኝ አስረክብኩኝ። በመኪናቸው ተሳፍረው ሲሄዱ ህዝቡ ተከትሏቸው መሄድ ጀመረ። ከዚያም ዋላሁ በተባለ ስፍራ ላይ ከፍተኛ ግጭት ተፈጠረ። እነሱ ጥይት እየተኮሱ ህዝቡ ግን በድንጋይ ነው የተከላከላቸው። አስራ ሰባት ሰዎች ተጎድተዋል። የአንዱ ጉዳት ከባድ ነው።

ይህ ሰራዊት የትግራይ ህዝብ ሳይሆን የአንድ ቡድን ደጋፊ መሆኑን በግልጽ አሳይቷል። አርሚ 26 ተብሎ የሚጠራው የክልሉ የጸጥታ መዋቅር አዛዥ ኮንሬል ሃጎስ ገብረ የጸጥታ አባላቱ

ወደ አካባቢው የገቡት በህዝብ ጥሪ መሆኑን ገልጸው በነዋሪዎች ላይ የተወሰደ እርምጃ ያለን በማለት ክሱ የሰራዊታችንን ስም ማጥፋት ነው በማለት ምላሽ ሰጥተዋል። ጸጥታ ለማስከበር በገቡ አባላቶቻቸው ላይ በተወረወረ ድንጋይ ሶስት አባሎቻቸው እንደተጎዱ የገለጹት አዛዡ ሰራዊቱ ከህዝቡ ጋር ለማጋጨት የታቀደ ነው ብለውታል። ስለዚህ በጥይት የተወጋ ሰው የለ፣ በጥይት የተመታ ሰው የለም። የእኛዎቹ የተኮሱት ጥይትም የለም። ታጋዮቻችን ህዝብን ስለሚያከብሩ

ያደረጉት ነገር የለም ራሳቸውን ነው በድንጋይ የተከላከሉት። እኛ የአንድ ፓርቲ ወኪሎች አይደለንም። የትግራይን ህገ መንግስት ነው የምናስከብረው። ህዝብ የመረጠው የምክር ቤቱ ጽህፈት ቤት አለ። ወደዚያ ሰብረው ሲገቡ ነው ሰራዊቱ ተዉ ብሎ ያስቆማቸው። ከዚህ ውጪ የፈጸመው ነገር የለም።

ከጸጥታ ኃይሉ ጋር የተጋጩት ሰዎች ቀላል የጦር መሳሪያ የታጠቁ ገንዘብም የተከፈላቸው ናቸው በማለትም ከሰዋል። አረና ትግራይ ውድብ ናጽነትና ባይቶና ፓርቲዎች በጋራ በጉዳዩ ባወጡት መግለጫ የትግራይ ህዝብ በጋራ ያቋቋሙት የመመከት ኃይል የሆነውን ሰራዊት ለአንድ ቡድን መጠቀሚያ መዋል ተቀባይነት የለውም በማለት ነው ያስታወቁት። ትላንት በሰሓርቲ አዲስ ዓለም ቀበሌ የተፈጸመው ተግባር ጭፍጨፋ በማለት ነው የገለጹት። ተግባሩ የሚኮነን ነው በማለት የገለጹት ፓርቲዎቹ በክልሉ የተለያዩ አካባቢዎች ይፈጸ

ሲፈጸም የነበረ ጥቃቶች ቅጥያ ነው ብለውታል። ሳልሳይ ወያነ ትግራይ በተመሳሳይ ባወጣው መግለጫ ግፍና ጭፍጨፋ ከውስጥ ይምጣ ከውጭ አንታገስም ብሎ በሰሓርት ይሁን ሌሎች የክልሉ አካባቢዎች ህዝብ ላይ በደል የፈጸሙ አካላት ላይ የህግ ተጠያቂነት ሊኖር ይገባል ሲል አስታውቋል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም

ቀደም ሲል የምሽቱን አብይ ርስ ነበር የተካተል ነው። ቀጥሎ ደግሞ የምሽቱ የትንታኔው መጽሔት ወደ እናንተ ይደርሳል። የትንታኔው መጽሔት የመጀመሪያው ዘገባችን በሩሲያ የተሰራጨ የሐሰት መረጃ የፈረንሳይ ወታደሮች ከሳህል ሊወጡ ምክንያቱ ሆኗል ሲሉ ተንታኞች መግለጻቸውን የተመለከተ ነው።

ተንታኞች እንደሚሉት የፈረንሳይ ወታደሮች ከቻድና ከሌሎች የሳል ክልል ሀገራት ለቀው እንዲወጡ የሩሲያ ፕሮፓጋንዳና የሐሰት መረጃ ዘመቻዎች ቁልፍ ሚና ተጫውተዋል። ሄነሪ ዊልኪንሰን ከቻድ ኒጃሜና ባደረሰን ዘገባ የፈረንሳይ ወታደሮች ከሳል አካባቢ ሲወጡ የነበረውን የሩሲያን የፕሮፓጋንዳ ስልቶች በጥልቀት ቃኝቷል። አሉላ ከበደ እንደሚከተለው ያቀርበዋል።

የፈረንሳይ ወታደሮች ከ60 ዓመታት በኋላ ያችን አገር ለቀው መውጣታቸውን ለመዘከር በተሰናዳ ዝግጅት የቻድ ጦር በአካባቢው የታየው ባለፈው የጥሩር አጋማሽ ግድም ነበር።

በሥነ ሥርዓቱም ላይ ንግግር ያሰሙት የቻዱ ፕሬዝዳንት መሐማት ኢድርስ ዴቢ ሲናገሩ የፈረንሳይ ጦር መውጣት ሙሉ ሉዓላዊ ለሆነችው ቻድ አዲስ ጎህ መቅደዱን ያበሰረ ነው ብለውታል። ይሁን እንጂ እንደ ተንታኞች እይታ ለፈረንሳይ ወታደሮች አካባቢውን ለቀው መውጣት ሩሲያ በክልሉ ያካሄደችው የተቀነባበረ ፕሮፓጋንዳ ዘመቻ ቁልፍ ሚና ተጫውተዋል። ባካሪ ሳምቤ በቲምቡክቱ ኢንስቲትዩት የአፍሪቃ የሰላም ጥናት ማዕከል ዲሬክተር ናቸው።

La Russie profite justement de cette histoire coloniale. Russia, yekin gizat tarikochin na tsara imperialism simmet bot at Afrika yan lai kretao chindi kasakasu

የህዝብ አስተያየት እንዲያስለውጡና አልፎ ተርፎም በፈረንሳይ ጥቅሞችና በሳህል አካባቢ መቆየቷ ላይ የተቃውሞ ሀሳብ የሚያራምዱ ተጽዕኖ አድራጊዎችን እስከ ማስነሳት የዘለቁ ድርጊቶች ፈጽማለች። ባለፉት ሁለት ዓመታት ውስጥ የፈረንሳይ ወታደሮች ሀገራቸውን ለቀው እንዲወጡ ከጠየቁ አራት የሳህል አካባቢ ሀገሮች ቡርኪና ፋሶ፣ ማሊና ኒጀር ቀጥላ ቻድ የመጨረሻዋ ሆናለች። ሁሉም ታዲያ በተመሳሳይ ጊዜ በፈረንሳይ ወታደሮች ምትክ የሩሲያ ወታደሮችን ተቀብለዋል።

እንደ ሳምቢ ያሉ ባለሙያዎች እንደሚያብራሩትም ሩሲያ ጸረ ፈረንሳይ ትርክቶችን ለማግነንና

መሰረት የሌላቸው የሴራ ታሪኮችን ለማሰራጨት ተመስለው የተከፈቱ የማህበራዊ መገናኛ ገጾችን እውነተኛ ባለቤቶቹ ባልሆኑ ሰዎች እስከ መጠቀም ዘልቃለች። ሩሲያ በተጨማሪም በነኙሁ ሁለት ዓመታት ውስጥ በሳሃል ዙሪያ የባህል ተቋማትን መስርታለች። ለብዙ አስርት ዓመታት ምዕራባውያን አገሮች ባህላቸውን ለማስተዋወቅና ለማስፋፋት ቋንቋቸውን የሚናገሩ ሰዎችን ለማብዛትና

በመጨረሻም ተጽዕኖ የማድረግ አቅማቸውን ለማጎልበት

በተለያዩ የአፍሪካ ሀገሮች ዋና ዋና ከተሞች ውስጥ የባህል ተቋማትን ሲከፍቱ ቆይተዋል። ይሁንና በምርመራ ላይ የተመሰረቱ ዘገባዎችን የሚያቀርቡ ዘጋቢዎች እንደሚሉት አዲሶቹ የሩሲያ የባህል ቤቶች ከሌሎቹ ሀገራት የባህል ማዕከሎች በተለየ አካሄድ ፕሮፓጋንዳ ለማሰራጨት የሚያግዟቸውን ሰዎች ያሰለጥናሉ። ቻድ ውስጥ የሚገኘው የሩሲያ ኤምባሲም ሆነ የአገሪቱ የውጭ ጉዳይ ሚኒስቴር መስሪያ ቤት ለቀረቡላቸው ጥያቄዎች ለጊዜው ምላሽ አልሰጡም።

የሆነ ሶንና ሩሲያ ለምን ይሆን በሰሃል ክልል ላይ ያተኮረችው? ኮንስታንቲን ጉቪ በክሊን ገንዳኤል የግጭቶች ጥናት ተቋም ተመራማሪ ናቸው። የሩሲያ ዋና ዓላማ የሐሰት መረጃ ለማሰራጨት በከፈተችው ዘመቻ አማካኝነት ይበልጡን በአካባቢ ሀገሮች ውከትን መዝራት ነው።

እናም ወደ አገሮቹ በመምጣት እንደ ፈረንሳይ ያሉ መንግስታት የሳህል አገሮች አጋር የነበሩ ሀገሮችን መተካት ነው። ሳምቤ በበኩላቸው ሲያስረዱ የሩሲያ አካሄድ ለምዕራቡ ዓለም በተለይም ደግሞ እንደ ፈረንሳይ ላሉ የኔቶ አባል አገሮች በዶንባስ ጉዳይ ወይም በአውሮፓ የጂኦፖለቲካዊ ችግር ከፈጠራችሁብን

እናንተ ተጽዕኖ ባላችሁ አካባቢ ሳል መጥተን አጠፋው እናደርጋለን የሚል መልእክት ለመላክ ነው። ፈረንሳይ ወታደሮች ቻድን ለቀው መውጣታቸው ለአገሪቱ አዎንታዊ እርምጃ ነው ብሎ ህዝቡ የሚያምን መሆኑን ነው የንጃሜና ጎዳናዎች በግልጽ የሚናገሩት። ሳሪያብ ባካር ተማሪ ነው። ፈረንሳይ ለእኛ የሚበጅ ምንም አይነት ጥቅም ይዛ እንደማትመጣ እናውቃለን። ስለዚህ ሀገራችን ውስጥ መቆየት የለባቸውም

መውጣት ነው ያለባቸው። የትጥቅ ግጭቶች መረጃ ጥናት አሰባሳቢው ዓለም አቀፍ ድርጅት ይፋ እንዳደረገው የፈረንሳይ ወታደሮች ሳህልን ለቀው መውጣት ከጀመሩበት እንደ አውሮፓውያኑ የዘመን አቆጣጠር ከ2022 አንስቶ በአመዛኙም በመንግስት ኃይሎችና በእስላማዊ ጽንፈኞች መካከል የተካሄዱ ግጭቶችን ተከትሎ ለህልፈት የተዳረጉት ሰዎች ቁጥር የዩናይትድ ስቴትስ የዋጋ ግሽበት እስካሁን በቁጥጥር ስር አልዋል።

የፈረንሳይ ወታደሮች ከ60 ዓመታት በኋላ። አሁን ደግሞ ወደ ቀጣዩ የትንታኔው መጽሄት ዘገባችን እናልፋለን። ቀጣዩ ዘገባችን የአሜሪካ ዋጋ ግሽበት እየጨመረ ሜዱን ኢኮኖሚስቶች የተካተሉት መሆናቸውን የገለጹበት ነው።

በዩናይትድ ስቴትስ የምግብ የነዳጅን የመኖሪያ ቤቶችና የሌሎች ሸቀጦች ዋጋ ሲንር በጥር ወር የዋጋ ግሽበቱ ጨምሯል። የአሜሪካ ድምፅ ጋዜጠኛ ቬሮኒካ ቫልደራስ ኢግሊሲያስ የትራምፕ አስተዳደር የዋጋ ንረትን ለማውረድ ምን ማድረግ እንዳለበት ኢኮኖሚስቶችን አነጋግራ ተከታዩን አዘጋጅታለች። ደረጃ ደስታ ያቀርበዋል። የዩናይትድ ስቴትስ የዋጋ ግሽበት እስካሁን በቁጥጥር ስር አልዋለም። የአሜሪካ የሰራተኛ ጉዳይ ሚኒስቴር ባወጣው የቅርብ ጊዜ ሪፖርት መሰረት የሸማቾች ዋጋ መረጃ ጠቋሚ እንደሚያሳየው

ባለፈው ጥር ወር ከአንድ ዓመት በፊት ከነበረበት በ ከመቶ ጨምረዋል። ኢኮኖሚስቶች ግሽበቱ እንዲያሻቅብ ያደረጉት በርካታ ምክንያቶች ናቸው ይላሉ። አሊሰን ሽሬገር ከማንሃተን ኢንስቲቲዩት፣ የመኖሪያ ቤቶች ዋጋ አሁንም እየጨመረ ነው። የአገልግሎቶች ዋጋ እስካሁን ውድ ነበሩ። ከወረርሽኙ ማገገምን ተከትሎ የሸቀጦች ዋጋ በከፍተኛ ሁኔታ እየቀነሰ ነበር። ይህ እድገት

በከፍተኛ ሁኔታ ተገጥቷል። በማንት ክሌር ዩኒቨርስቲ የኢኮኖሚክስ ረዳት ፕሮፌሰር ኤድመንድ በሪሻ ከስራ አጥነት መጠን አንጻር በጣም ጥሩ እየሰራን ነው። ይህ ማለት ሰዎች እየሰሩ ነው። ሰዎች ገንዘብ ያገኛሉ። ሰዎች ሲያደርጉ ወጪ ያወጣሉ። ያ ከፍተኛ ውጪ ዋጋውን ከፍ ያደርገዋል።

ምንም እንኳ ተንታኞች በጥቅሉ የተረጋጋ ኢኮኖሚን እንደወረሱ ቢናገሩም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትረምፕ ግን ለዋጋ ንረቱ የቀድሞው ፕሬዝደንት ጆ ባይደንን ተጠያቂ አድርገዋል። ይህ የሆነው በባይደን ነው። በነበርኩበት አራት ዓመታት ምንም የዋጋ ገሽበት አልነበረም። የኢኮኖሚ ባለሙያው አሊሰን ሽሬገር በትረምፕ አስተዳደር የታቀዱ አንዳንድ እርምጃዎች ኢኮኖሚውን ሊያጠናክሩት ይችላሉ ብለዋል

በተለይ ለትልልቅ ኩባንያዎች የሚደረጉ የግብርና ቅነሳዎች፣ ተጨማሪ የግብርና ማሻሻያዎችና አንዳንድ ጥብቅ ቁጥጥሮች ማላላቱ ኢኮኖሚውን ያጠናክራሉ።

የወለድ ምጣኔን በተመለከተ ሸማቾች እፎይታን ያገኛሉ ተብሎ አይጠበቅም። ነገር ግን የኑሮ ውድነቱን ለማቃለል ሊወሰዱ የሚችሉ ሌሎች እርምጃዎች እንዳሉ ባለሙያዎች ይናገራሉ። በሞንትክሌር ዩኒቨርሲቲ የኢኮኖሚክስ ረዳት ፕሮፌሰር ኤድመንድ በሪሻ፣ ነጻ ገበያውን በተሻለ መጠን መደገፍ ትፈልጋለህ። ሌላው ነገር ደግሞ እኛ ምርትን ማነቃቃት እንፈልጋለን።

በሪሻ የዋጋ ግሽበት ዓለም አቀፋዊ ክስተት እንደሆነና የአሜሪካ ኢኮኖሚ በጥር ወር መጠነኛ የስራ እድገት ቢኖረውም ከሌሎች አገሮች ጋር ሲነጻጸር በጥሩ ሁኔታ ላይ እንደሚገኝ ጠቁመዋል። አድማጮቻችንና ተመልካቾቻችን የተታተላቸው የምትገኙት ከአሜሪካ ድምፅ እየተላለፈላቸው የሚገኙን የሀሙስ ምሽት ዝግጅታችን ነው። ቀደም ሲል የመጀመሪያው አጋማሽ የነበሩ ዘገባዎቻችን የተከታተላችኋቸው፣ አሁን ደግሞ የሁለተኛው ዘገባ

የሁለተኛው አጋማሽ ዘገባዎቻችን ይቀጥላሉ። የሁለተኛው አጋማሽ የመጀመሪያው ቅንብራችን ወደ ሆነ ዘገባ እናልፋለን። ከልጅነቱ ጀምሮ አንድ እግሩ አልታዝ ያለው መለስ ዮብ አካል ጉዳተኛ መሆኑ ሌሎች መደገፍ ያጡ አካል ጉዳተኞች ኢትዮጵያውያንን ከመርዳት አላገደውም።

ከብዙ ዓመታት በፊት አንድ መንግሥታዊ ያልሆነ ድርጅት በሰጠው ክራንች ድጋፍ ያደገው መለስ አንድ ቀን ድጋፍ በመስበሩ ወድቆ ዳግም ተጎድቶ እንደነበር ያስታውሳል። በወቅቱ የነበረው ሁኔታ በላይ በተመሳሳይ ችግር ውስጥ ለሚያልፉ ሰዎች ድጋሚ ማድረግ የሚያስችል አዲስ ነገር ማቋቋም እንዳለበት እንደወሰነ ይገልጻል። ይህን የተመለከተውን ዘገባችን ያጠናቀረው ዮናታን ዘብዲዮስ ነው እንደሚከተለው ይቀርባል። መለስ ስየውብ ከልጅነቱ ጀምሮም አንድ እግሩ የማይታዝልለት አካል ጉዳተኛ ነው። በዚህም ምክንያት ለመንቀሳቀስ

ደጋፊ መሳሪያ ያስፈልገዋል። የ33 ዓመቱ የሐዋሳ ከተማ ነዋሪ ከብዙ ዓመታት በፊት አንድ መንግሥታዊ ያልሆነ ድርጅት በሰጠው ክራንች ድጋፍ ያደገው መለስ አንድ ቀን ድጋፉ በመሰበሩም ወድቆ ዳግም ተጎድቶ እንደነበር ያስታውሳል። በወቅቱም ለአንድ ዓመት ምንም ድጋፍ አልነበረውም። ዳግም ለመንቀሳቀስ የሚያስችለውን ክራንች ለማግኘትም አንድ ዓመት እንደፈጀበት በቁጭት ጊዜውን ያስታውሰዋል። በወቅቱ የነበረው ሁኔታም ሌሎች በተመሳሳይ ችግር ውስጥ ለሚያልፉ ሰዎች

ድጋፍ ማድረግ የሚያስችል አዲስ ነገር ማቋቋም እንዳለበት እንደወሰነ ገልጿል። እኔንም ክራንች ችግር ነው፣ ሶዶ ክርስቲያን ሆስፒታል የሚገባውት እዛ ሶዶ ክርስቲያን ሆስፒታል ገብቼም ደግሞ ዶክተር አንደርሰን የአጥንት ስፔሻሊስት በክራንች ምክንያት ከኢትዮጵያ ወጣለሁ አለ። ምክንያቱም እኔ ታካሚዎችን አክሜ ታካሚዎቼ ደግሞ ቆሙ የማይራምዱ ከሆነ ምንድን ነው ዩዝሌስ ነው። ለምንድን ነው እነዛ ያለበት የሆነ ጊዜ ክራንች ኢትዮጵያ ከአንድ ቦታ ብቻ ነበር የሚገኘው እሱም በፒኦሲ ላይ ጳውሎስ ሆስፒታል ላይ ነው።

ከዛ ክራንች የለም ሲባል፣ እንዴት ክራንች አይኖርም? ታካሚዎቹ እኮ መራመድ አለባቸው ብሎ ተናደደ። ሁለት ነገር ነው እኔ ድርጅት እንዲያቋቁም ያደረገው ሶስት ነገር። አንደኛው የኔ ክራንች መቸገር፣ ሁለተኛው ዶክተር አንደርሴን የመሰለ ያው በኢትዮጵያ ደረጃ ወይ በአፍሪካ አንደኛ አጥንት ስፔሻሊስት ሆኖ ክራንች ከሌለ ከኢትዮጵያ ወጣለሁ ማለት ነው። ሶስተኛ ደግሞ እኔም እንደኔ ላሉ ለአካል ጉዳተኞች ስራ እድል የምን አልፈጥርም ለምንስ

የሚለው ነገር እዚህ ውስጡም አካል ጉዳተኛ የሆኑ ሰዎች አሉ። በወላይታ ሶዶ ክርስቲያን ሆስፒታል በኦገሻነት ተቀጥሮም ያገኘውን ገንዘብ ከሌሎች አብሮ እየሰሩ ካሉ ጓደኞቹ ጋራም በመቆጠብ ወደዚህ ስራ ማምራታቸውን ገልጿል። ቀደም ስል በሐዋሳ ከተማም መስሪያ ቦታ ተከራይቶ እንደ ዊልቸር ክራንችና ሰው ሰራሽ እግሮችን በማምረትና በማቅረብ ስራ ተሰማራ። በኋላ ደግሞ ወደ ወላይታ ሶዶና ወደ ካምባታ ዞን ሀዳረው ከተማ እንዳስፋፉ ያስረዳል። ቆይቼ ቆይቼ እግዚአብሔር ረቱኝ

የአካል ጉዳተኞች ቃ የማምረቻ ድርጅት አማኑኤል አቋቁም ያለው ከተቋቋመ በኋላ ቢያንስ ሰባት ስምንት ሰዎች ከእኔ ማህበር ውስጥ የአካል ጉዳተኞች ያገቡታሉ። ሁለት ሶስት ድርጅት ይህ ምንድን ነው? አትቱቱን ቀይሯል። ክራንችና ውልቸር ብቻ ሳይሆን ሶሻይቱን አመለካከት ራሱ ቀይሯል ድርጅቱ መቋቋሙ ማለት ነው። መለስ ዛሬ የመንቀሳቀስ ፈተናዎቹን ብቻ አላሸነፈም፣ ሌሎች አካል ጉዳተኞችም በማህበረሰብ አባላት ውስጥ በነጻነት መንቀሳቀስ እንዲችሉ ኑሯቸውንም ቀላል አድርጎላቸዋል።

በኢትዮጵያ በተለይ በገጠር አካባቢዎች ክራንችና ዊልቸር መግዛት ከባድ ነው። በመሆኑም የመግዛት አቅም ላላቸው ይሸጣሉ፣ ያልቻሉትም ደግሞ በነጻ ይሰጣቸዋል ብሏል። በሕይወት ያየሁት ክራንች ተሰብሮብኝ አንድ አመት ቆይቻለሁ። ክራንች ማለት ደግሞ ለሰው ልጅ እግር ነው። ዛሬ አሁን እዚህ ጋር በብዛት የተለያዩ ክራንቾች አሉ። እኔ ግን አንድ ክራንች አጥቻለሁ። አጥቼ እንጨት ነበረ እንጨትን ነው በብረት ውስጥ አድርጌ ስጠቀም የነበርኩት አሁን ግን

እውነት ለመናገር አንድ ሰው ውልቼር ከተሰበረባቸው እኛ ገመቱ ማስጠገን ይችላሉ። ሶወዶ ያለ ሰው ከሆነ ሶወዶ ማስጠገን ይችላሉ። ቅርብ ጊዜ አሁኑ ስንጀምር እዛም ከንባታ አደረው ላይ መጀመር ማስጠገን ይችላሉ። ምንድነው እውነትም ችግር አለ።

ምክንያቱም ክራንች ማለት ለአንድ ሰው እግር ነው። ዊልቸር ማለት ለአንድ ሰው እግር ነው። እኔ አሁን ይሄ ክራንች ከሌለ መኪናዬ ጋር መግባት አልችልም። ድርጅታቸው አካል ጉዳተኞችን ጨምሮ ከአርባ በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን ገልጿል። ጸጋዬ አዲላ አካል ጉዳተኛ ሲሆን በመለስ ምክንያት የስራ ዕድል ከተፈጠረላቸው ወጣቶች ውስጥ አንዱ መሆኑን ተናግሯል። ተመርቄ ቤት ልቁጭ አልኩት ከዛ ደውዬ ስጠይ አሁንም ስራ አላገኘክም ምናምን ብሎ አዎ አልኩት ከዛ ስራ አጥቼ ቤት ቁጭ ብያለሁ ተመርቄ ያለሁ

ግን ስራ የለም፣ ይገዳ ላይ ነው ምናምን ብሎ ስራ የለኝም አልኩ። ከዛ እሺ አሁንም እኔ ጋር መተ ስቶርኪ ፈርነቱ ትሰራለ አለ። ሰራለሁ፣ ችግር የለም። አሁን አዋሳ መጥቼ አዋሳ ላይ እየሰራው ነኝ። አክሎ አብርሃም የስራ እድል ከተፈጠረላቸው ውስጥ ሌላኛው ወጣት ነው። እንደ አጋጣሚ ሌላ ሾፕ ነበር የምሰራው፣ ክፍያቸውም ያን ያን አልነበረም። እዚህ ድርጅት ከመጣሁ በኋላ ብዙ እድሎችን አይቻለሁ። ምክንያቱም

ብርም እናገኛለን። ስራም ብዙ አይነት ስራ ነው። አንድ ዊንቸር ተሰርቶ እስኪያልቅ ድረስ ብዙ ስራ ነው የምንሰራው። ይህ ዊንቸር ዊንቸሩ ሆኖ እስኪቆም ድረስ በጣም ብዙ አይነት መንገድ አለው። ጎማ አንስቶ ቸርኬት እንደገና ይህ ብረት ተበይዶ ምናምን በጣም ፎርሰስ አለው እና ያን ሁሉ አብረን ነው እዚህ ግቢ ውስጥ ያ የስራ እድሉ ሰፊ ነው። መለስ በውድ ዋጋ በውጭ ምንዛሬም

ወደ አገር ውስጥ የሚገቡትን እነዚህን መገለገያዎች በተመጣጣኝ ዋጋ እንደሚሸጥም ገልጿል። ለምሳሌ ከውጭ የሚመጣ አንድ አይነት ክራንች በስምንት ሺህ ብር የሚሸጥ ሲሆን ያመረተውን ተመሳሳይ ምርት በሁለት ሺህ ብር ብቻ ይሸጣል። አንድ ባለ ሶስት ጎማ ወንበር ከውጭ የሚመጣ እስከ 60 ሺህ ብር የሚሸጥ ቢሆንም እሱ ያመረተው አንድ ዊልቸር ከውጭ ከሚገባው በሁለትና በሶስት እጥፍ ርካሽ በሆነ ዋጋ በ25 ሺህ ብር

እንደሚሸጥ አስረድቷል። ከውጭ የሚወጣ ውልቸር ውድ ነው። ዶላር ይፈልጋል፣ ጊዜ ይፈልጋል። የእኛ ውልቸር ግን እዙ መስተካከል ይችላል። አበለበን ነው እኔ ሜንቴን ማድረግ እንችላለን። ይሄ ልዩነት ስላለ መንግስትም፣ መንግስታዊ የሆኑ ተቋማትም ከእኛ ውልቸር ቢገዙ እኛን ቢያበረታቱ የምለው ነገር። ምክንያቱም እኛ ጋር ሲገዙ ልካኔ ብቻ አደል የሚገዙት፣ ለአካሎተኛም ስራ እድል እየፈጠሩ ነው። መለስ በራሴ ጥረት ይህንን ላድርግ እንጂ ድጋፍ ያሻኛል ብሏል። መንግስት እንደ መንግስት ቦታ ሊሰጠን ይገባል። ምክንያቱም

እኛ እየሰራን ያለ ነው ወይ ግል ነገር አይደለም ወይ ትንሽ ነገር አይደለም የአካል ችግር የሚፈታ ነገር ነው የኔን ችግር የወንድሜን ችግር የሚፈታ ነገር የዛ የመንግስትን ችግር የሚፈታ ነገር ነውና የቦታ ችግር አለ አሁን እንደሚታየው ማለት ነው አሁን ብዙ ውልቸር ቢታዘዝልን አሁን ቦታ የለንም ተከራይተን ቢሆን ራሱ ስለዚህ መንግስት ይህንን ማስተካከል አለበት ሌላ ደግሞ ማሽነሪ ድጋፍም ቢያርግልን መልካም ነው ምክንያቱም የሁለት ኤፌሰር የሚሆን የአርቲፊሻል እቃዎች አሉ እዚህ ላይ ስለዚህ እነዚህ እቃዎች ማሽን ብናገኝ ወደ እጀታ ይቀየራሉ። መለስ ዋና አላማ

በኢትዮጵያ የአካል ጉዳተኞችን የመንቀሳቀሻ መሳሪያዎች ችግር መፍታት ከቤታቸው ወጥተውም ንቁ ሕይወት እንዲመሩ መርዳት ነው ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።

ቀደም ሲል ስንከታተለው የነበረው ዮናታን ዘብዴው ሲያጠናቀረልን ዘገባ ነበር። አድማጮቻችንና ተመልካቾቻችን እየተከታተላችሁ የምትገኙት የዛሬ የካቲት 13 2017 ዓ ም የአሜሪካ ድምጽ ዝግጅታችን ነው። ከዚህ ከዋሽንግተን ዲሲ እየተላለፈላችሁ ይገኛል። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኒስ ዶት ኮም እንዲሁም በፌስቡክ አት ቪኦ አማሪክ ላይ

መከታተል ትችላላችሁ። ከዛም ባለፈም በትዊተር ወይም በቀድሞ ትዊተር በአሁኑ ኤክስ በሚባለው ሀሽታግ ቪ አማሪክ ላይ የምታገኙት ይሆናል። ኢንስታግራም እና ዩቲዩብ ላይም ዝግጅቶቻችን እንደተከታተሏቸው እንድታዩቸውን ጋብዛለን። የምሽቱ ዝግጅቶቻችን እነዚህን ይመስሉ ነበር ከመሰናበታችን በፊት

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የፕሬዝደንት ዶናልድ ትራምፕ አስተዳደር ለውጭ ሀገራት የሚሰጠው እርዳታ ለአፍታ ቆሞ እንዲገመገምና የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ዩኤስኤአይዲ እንደገና እንዲዋቀር መወሰኑ አሜሪካ በውጭ እርዳታ ላይ ባላት አቋም ላይ ጥያቄ ያስነስተዋል ሲል የምሽቱ ርዕሰ አንቀጽ መልእክቱን ይጀምራል።

USAID ዋና መንግስታዊ የእርዳታ ድርጅት ሲሆን በንዳርፓን አቆጣጠር 2023 ብቻ ከ43 ቢሊዮን ዶላር በላይ አከፋፍሏል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ድርጅቱን እንዲቆጣጠሩ ተመድበዋል። ይህ የውጭ እርዳታን ስለማቆም አይደለም።

ውሳኔው እንደገና ድርጅቱን በማዋቀር የአሜሪካንን ብሔራዊ ፍላጎት እንዲያስፈጽም ስለማድረግ ነው። ዩኤስ አይዲ የተመሰረተበትን ደንብ ብታነቡ የፖሊሲ አቅጣጫዎችን መውሰድ የነበረበት ከፕሬዚደንቱ ከብሔራዊ ጸጥታ ምክር ቤቱና ከውጭ ጉዳይ ሚኒስትሩ ነው። ነገር ግን ላለፉት ሁለት አስርተ ዓመታት ያንን አላደረገም። ይህ የግል ገንዘብ አይደለም።

ይህ የአሜሪካ ታክስ ከፋዮች ገንዘብ ነው። እናም በብልሃት የመጠቀም ግዴታ አለብን። አንዳንድ የታገደው ገንዘብ ሊለቀቅ ይችላል፣ እንደውም ተጨምሮ ሊለቀቅ ይችላል። ይህ የሚሆነው ግን እንደ አስፈላጊነቱ ገንዘቡ የሚውልበትን ዓላማ በማስተካከል ነው። ተስፋ የምናደርገው ይህንን ነው።

በውጭ ጉዳይ ሚኒስቴር መስሪያ ቤታችን ያሉ የፕሮግራም ኃላፊዎች ሁኔታዎችን በጥልቀት ይረዳሉ። እናም ለዛ ነው ሰብአዊ እርዳታ እንዲቀጥል አንዳንድ በጀቶች መልሰው እንዲለቀቁ በየቀኑ የምንወስነው። የውጭ ጉዳይ ሚኒስቴር መስሪያ ቤቱ በመላው ዓለም ከሚገኙና ዩኤስኤአይዲ በሚገኝባቸው ሀገራት ካሉ ኤምባሲዎች ጋራ።

የትኞቹ የእርዳታ ፕሮግራሞች ከአሜሪካ ፍላጎት ጋር የሚጣጣሙ እንደሆኑ ለመለየት እየሰራ እንደሚገኝ ርዕሰ አንቀጹ አመልክቶ፣ ከዚሁ ጋር በተገናኘ የውጭ ጉዳይ ሚኒስትሩ የተናገሩትን አያይዘዋል። ለዛም ነው አንዳንዶቹን ጠብቀን ማቆየት የምንሻው፣ ምክንያቱም ብሔራዊ ጥቅሞቻችንን ያስቀጥላሉ፣ ይበልጥ ጠንካራ ያደርጉናል፣ ደህንነታችንን

የተጠበቀ ያደርጋሉ። ኢኮኖሚያችን እንዲያድግ ይፈቅዳሉ፣ ብልጽግናንም ይፈጥራሉ፤ ለእኛ ብቻ ሳይሆን ለሁሉም አጋሮችና ሸሪኮች። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮቻችንና ተመልካቾቻችን፣ ለምሽቱ የነበሩን ዝግጅቶች እነዚህ ነበሩ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይደላችሁ።